The voice of a man. የፕሬዝደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግስት ቃል አቀባይ አስተዳደሩ ለመገናኛ ብዙሀን ለመዋሸት በጭራሽ አላማ የለውም ሲሉ ተናገሩ። የአስተዳደሩን የመጀመሪያ ቀናት ዜና በጻፉት ጋዜጠኞችና በፕሬዝደንቱ መካከል ተደጋጋሚ ውዝግብ ከተፈጠረ በኋላ ነው የቤተ መንግስቱ ቃል አቀባይ ሻን ስፓይሰር ይህን አስተያየት የሰጡት። የአሜሪካ ድምፅ የብሔራዊ ጉዳዮች ዘጋቢ ጅም መሎን ያጠናቅረውን ዘገባ ትዝታ በላቸው ታቀርባለች ትላለች። እንደምን ውላችኋል? በእንዲህ አይነት ሰላምታና ወዳጃዊ ስሜት ጋዜጣዊ መግለጫውን የከፈቱት የዋይት ሀውስ ቃል አቀባይ ሻን ስፓይሰር ጥያቄ ጠይቁኝ በማለት ነው የጀመሩት። ስፓይሰር ከሁለት ቀናት በፊት በዓርቡ የፕሬዝደንት ትራምፕ ቃለ መሃላ የታደመውን ህዝብ ቁጥር ሆን ብሎ በማሳነስ መገናኛ ብዙሀንን ከወነጀሉና የእርሳቸውን ግምት የሚያስተባብሉ ፎቶግራፎችና ሌሎች ግምቶች እንደ መረጃ በጋዜጠኞች ከተሰራጩ በኋላ ነው። ትላንት ከሰዓት በተካሄደው ጋዜጣዊ መግለጫ ታዲያ ስፓይሰር በመጀመሪያ የተጠየቁት የትራምፕ አስተዳደር ወደፊት እውነት ይናገር እንደሆነ ነው። አሁን ለአሜሪካ ሕዝብ እውነቱን ነው መናገር ያለብን። አንዳንዴ ግን እውነቱ የትኛው እንደሆነ በሐሳብ ልንለያይ እንችላለን። በአንዳንድ ጉዳዮች ላይ ሙሉ ግንዛቤ ላይኖረንም ይችላል። ነገር ግን ዓላማችን በጭራሽ ለናንተ ውሸት ላለመናገር ነው። ስፓይሰር የትራምፕ ቃለ መሐላ ሥነ ሥርዓት በታሪክ ከመቼውም ጊዜ የበለጠ ሕዝብ የተገኘበት በቴሌቪዥንና በኢንተርኔትም የታየ ነው በሚለው አቋማቸው ግን ጸንተዋል። የህዝብ ቁጥርን አስመልክቶ መጀመሪያ ውዝግብ የከፈቱት ራሳቸው ፕሬዝደንቱ ሲሆኑ ቅዳሜ ዕለት በሲአይኤ ማለትም በአሜሪካ ስለላ ድርጅት ማዕከል ባደረጉት ንግግር ነው። ንግግር አደረገሁ። ወደፊት አቅንቼ ሳይ ሜዳው ግጥም ብሎ ሞልቷል። የተገኘው ሕዝብ አንድ ሚሊዮን አንድ ሚሊዮን ተኩል ይደርሳል። የመገናኛ ብዙሀን ግን ሆን ብለው ሰዎች ያልቆሙበትን ባዶ ሜዳ ማሳየት መርጠዋል። የሆነ ሆኖ ለዘብ ያለው የዋይት ሀውስ ቃል አቀባይ ሻይን ስፓይሰር አቀራረብ በአርባ አምስተኛው የዩናይትድ ስቴትስ ፕሬዚደንትና በመገናኛ ብዙሀን መካከል የተጀመረውን ውጥረት የተሞላበት ጅምር የሚያረግብ ይመስላል።